እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የኢትዮጵያ ብሔራዊ ባንክ የእሳት አደጋ ገጠመው። ነገር ግን የኢትዮጵያ ብሔራዊ ባንክ የደረሰበትን የእሳት አደጋ በቁጥጥር ስር አውያሉ ሲል በባንኩ ገዢ ዶክተር ይናገር ደሴ አማካኝነት ሀሳብ ተሰንዝሯል። እሳት አደጋውን በፍጥነት መቆጣጠር በመቻሉ በሰው ህይወት ላይ የደረሰ ጉዳት እንደሌለ የብሔራዊ ባንክ ገዢ ዶክተር ይናገር ደሴ ናቸው ለመገናኛ ብዙሀን ያስታውቁት። እሳቱ የተነሳበት መንስኤ እና ያደረሰው ጉዳት ገና እየተጣራ ነው ብለዋል የባንኩ ገዢ። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ አዲስ አበባና ኢትዮጵያ የነበራቸውን ጉብኝት አጠናቀው አሸኛኘት ተደረገላቸው። ጠቅላይ ሚኒስትር አብይ አህመድ የፕሬዚዳንት ኢሳያስ አፈወርቂ ጉብኝት ውጤታማ እንደነበርም በማህበራዊ ገጻቸው አስታውቋል። ፕሬዚዳንት ኢሳያስ በልዩ ልዩ የሁለትዮሽ እና ቀጠናዊ ጉዳዮች ላይ ካተኮረ ውይይት በኋላ ለሉካ ቡድናቸው አሸኛኘት መደረጉን ነው ጠቅላይ ሚኒስትር አብይ አህመድ ያስታወቁት። ወደ ሌላ ዜና ስናምራ ግድቡ የእናቶችን ችግር የሚቀርፍ በመሆኑ ታላቅ ህዝባዊ ተሳትፎ ለመፍጠርና ግድቡን ለማጠናቀቅ ዝግጁ መሆናቸውን ዶክተር አረጋዊ በርሄ አስታውቁ። ዶክተር አረጋዊ በርሄ በትናንትናው እለት ለታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር ሆነው መሽ ተሾመዋል። ይህንን ተከትሎ ዶክተር አረጋዊ ግድቡ የእናቶቻችንን ችግር የሚቀርፍ በመሆኑ ታላቅ ህዝባዊ ተሳትፎች ለመፍጠርና ግድቡን ለማጠናቀቅ ዝግጁ ነው። ላይ የምክር ቤቱ ዋና ዳይሬክተር ዶክተር አረጋዊ በርሄ ለኢትዮጵያ ፕሬስ ድርጅት እንደተናገሩት የታላቁ ህዳሴ ግድብ ያሉበትን ችግሮች በመቅረፍና ታላቅና ህዝባዊ ተሳትፎች እንዲኖሩ በማድረግ በቁርጠኝነት ለመስራት ዝግጁ ነኝ ብለዋል። በህዳሴው ግድብ ላይ ህዝባዊ ንቅናቄው የላቀ ተሳትፎ እንዲኖረው ሁሉንም የማህበረሰብ ክፍል ባሳተፈ መልኩ የተለያዩ ስራዎችን ለመስራት እቅድ እንዳላቸው ዶክተር አረጋዊ አያይዘው ተናግረዋል። የህዳሴው ግድብ ያሉት እናቶችን ችግር የሚቀርፍ ነው ያሉት ዶክተር አደጋዊ ይህንንና መሰል የግድቡን ትሩፋቶች ከግምት ውስጥ በማስገባት የተሰጣቸውን ኃላፊነት በአግባቡ እንደሚወጡ አስታውቋል። ተቃዋሚ የፖለቲካ ፓርቲ አመራሮች አሁን ላይ ወደ ሹመት እየመጡ ያሉበት መንገድ በአዎንታዊነት ሊታይ የሚችል ነው ያሉት ዶክተሩ አሁን ላይ በስልጣን ላይ ያለው መንግስት ሁሉም ባለው ችሎታ እየተመዘነ ሀገሩ ሊያገለግል የሚችልበትን እድል መስጠቱ የለውጡ አንዱ በጎ መገለጫ ነው ብሏል። መንግስት ከዚህ በፊትም ለፖሊሲ ጥናት ሕክምና ኢንስቲትዩት ምክትል ዳይሬክተርነት ፕሮፌሰር በየነ ጴጥሮሰን መሹሙ የሚታወስ ነው። ወደ ለነ ዜና ስናመራ የፖለቲካ ፓርቲዎች በሀገራዊ መግባባት ላይ በተኮሩ ጉዳዮች ላይ እየመከሩ ስለመሆናቸው ተነግሯል። በአዲስ አበባ የአፍሪካ ኮሚሽን መሰብሰቢያ አዳራሽ በተዘጋጀው የውይይት መድረክ ላይ የፊድሪ ጠቅላይ ሚኒስትር አብይ አህመድም አንደኛው ተሳታፊ ሆነው ቀርቧል። በመድረኩ ላይ ህገ መንግስትና ህገ መንግስታዊነት በኢትዮጵያ የኢትዮጵያ ፖለቲካ ደረጃጀት ችግሮችና መፍትሄዎቻቸው ዲሞክራሲያዊ ምርጫና የማግባቡን ታላላቅ ሀገራዊ አጀንዳዎች በሚሉ ርዕሰ ጉዳዮች ላይ ትኩረታቸውን ያደረጉ ጥናታዊ ወረቀቶች ይቀርባሉ ተብሏል። ጥናታዊ ጽሁፎቹ ከፖለቲካ ፓርቲዎችና ምሁራን በተመረጡ አቅራቢዎች ነው ለውይይት እየቀረቡ ያሉት። የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሙሳ አደም በመድረኩ መክፈቻ ላይ እንዳሉት እስካሁን ድረስ በሀገሪቱ የተፈጠሩ ያሉ ዋና ዋና ችግሮች በፖለቲካና ፖለቲከኞች የሚፈጥሯቸው ናቸው ብሏል። ግመሆኑም ሀገራዊ ችግሮቻችንን ለጋራ ሀገርና ሕዝብ ሲባል ሰከን ብሎ በውይይትና በመግባባት መፍታት እንደሚገባ የመድረኩን አስፈላጊነት ጭምርም አመልክቷል። በሌላ ዜና በአምስት አውሮፕላኖች በመታገዝ የአንበጣ መንጋን የመከላከል ስራ እየተከናወነ ነው ብሏል። በአምስት የኬሚካል መርጫ አውሮፕላኖች፣ በአንድ መቶ ሀያ ሰባት የኬሚካል መርጫ መኪናዎች፣ በሶስት ድሮኖች እንዲሁም በሰው ኃይል በመታገዝ ነው የአንበጣ መንጋን የመከላከሉ ስራ እየተካሄደ መሆኑን የግብርና ሚኒስቴር ያስታወቀው። በቅርቡ ከገቡት አራት አውሮፕላኖች መካከል ሶስቱ ኬሚካል የመርጫ ስራ እየሰሩ መሆኑን እና አንዱ አውሮፕላን ግን የታንክር ገጠማ እየተከናወነ መሆኑ ጭምር የግብርና ሚኒስትር ዴታው ዶክተር መንደፍሮ ንጉሴ ተናግረዋል። የአንበጣ መንጋው የታየበት በአማራ፣ በኦሮሚያ፣ በሶማ ተባለ። በትግራይ አፋር፣ ክልሎችና በድሬዳዋ መስተዳደር ላይ መሆኑንም ነው ዶክተር ማንደፍሮ ጨምረው ለመገናኛ ብዙ የተናገሩት። ከአምስቱ አውሮፕላኖች መካከል ሁለቱ የቅኝት አውሮፕላኖች ናቸው ተብሏል። በአሁኑ ሰዓት ከፍተኛ መጠን ያለው የአንበጣ መንጋ በተለያዩ አካባቢዎች የተከሰተ ቢሆንም አንዳንድ ቦታዎች ላይ መቆጣጠር እንደተቻለ ሚኒስትር ዴታው ተናግረዋል። በአፋር ክልል የተከሰተው የአንበጣ መንጋ በአመዛኙ መቆጣጠር ችለናል ብሏል። የአንበጣ መንጋውን ለመቆጣጠር በአየር በድሮን በመኪናና በሰው ኃይል ጭምር ነው ርጭት እያደረገን ያለ ነው ብለዋል። ርጭት የተሰማሩ ሶስት ድሮኖችም ውጤታማ የኬሚካል ርጭት እያከናወኑ መሆኑን መገምገማቸውን ተናግረዋል። በዚህ አደጋ ተጎጂ የሆኑ አርሶ አደሮች ቶሎ የሚደርሱ የሰብል ዝርያና ማዳበሪያ ተሰጥቷቸው እንዲያመርቱ ይደረጋልን ብሏል። ዶክተር ማንዳፍሮ የመከላከል ስራው በሰፊው ከተሰራ በኋላ የአንበጣ መንጋ ያደረሰው ጉዳት እንደ ሀገር ይፋ እናደረጋለን ብለዋል። አቶ ልደቱ አያሌውን የኦሮሚያ ፖሊስ ኮሚሽን ከእስር እንዲፈታቸው ፍርድ ቤት ማዘዙን ጠበቃቸው አቶ አብዱል ጀበር ሁሴን ተናገሩ። ጠበቃው አክሎም የፍርድ ቤቱን ትእዛዝ አላከበረም የተባለው የቢሾፍቱ መምሪያ ምክትል ኃላፊና የወንጀል ምርመራ ኃላፊዎች ችሎት ፊት ቀርበው እንዲያስረዱ ትእዛዝ ተሰጥቷቸዋል ብለዋል። ለወራት በእስር ላይ የሚገኙት አቶ ልደቱ የምስራቅ ሸዋ ዞን ፍርድ ቤት በአንድ መቶ ሽህ ብር በዋስትና ወጥተው ጉዳያቸውን እንዲከታተሉ ወስኖ የነበረ ቢሆንም የቢሾፍቱ መምሪያ ፖሊስ ግን ሳይለቃቸው ያላቸው እስካሁን ድረስ ቆይተዋል። በወቅቱ የሰብአዊ መብት ኮሚሽን አቶ ልደቱን በሚመለከት በወጣ መግለጫም አላስፈላጊ እስርን ማስቀረት እና የዋስትና መብትን ማስከበር ያስፈልጋል ሲል ጠይቋል። አቶ ልደቱ በአንድ መቶ ሺ ብር ዋስትና ከእስር እንዲወጡ መስከረም አስራ ሁለት ቀን 2013 ዓ.ም ትእዛዝ ቢሰጥም እስካሁን ድረስ ከእስር ቤት አለመውጣታቸው ተነግሯል። ከትናንትና በስቲያ በቁጥጥር ስር ውሎ የነበረው የፍትህ መጽሔት ዋና አዘጋጅና ባለቤት ጋዜጠኛ ተመስገን ደሳለኝ ትናንትና መፈታቱን ቢቢሲ ከወንድሙ ታሪኩ ደሳለኝ ተረድቻለሁ ብሏል። በትናንትና ሁለት ጠዋትም በስር ላይ የነበረበት አዲስ አበባ ፖሊስ ኮሚሽን ለመጠየቅ ሲያመራ መግባት አይቻልም ተብሎ እንደነበረና ፍርድ ቤት ሊያቀርቡት ይችላሉ በሚል ሳቢም እዛው እየጠበቁ የነበረ ቢሆንም ተፈቶ ማየቱን አስረድቷል። ከሱ በተጨማሪም የፍትህ መጽሄት አዘጋጁ ምስጋና ዝናቤም አብሮ መፈታቱ ተገልጿል። ለምን በቁጥጥር ስር እንደዋለም ይሁን የተፈታበትን ምክንያት በተመለከተ ምንም አይነት ማስረጃ መረጃ እስካሁን ድረስ አላገኘንም ብላሉ። ወንድሙ በሰጠው መግለጫ በትናንትና ሁለትም ታሪኩ ሁለት ደቂ ፖለቲካዎች እንዳገኘሁና ለምን እንደታሰረ በጠየቀው ወቅት የሀሰት ወሬ በማሰራጨት ተፈለጋለ ከሚል ውጭ የነገሩኝ ነገር የለም ማለቱን ታሪኩ አስረድቷል። ለስፔስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።